የሰብአዊ መብቶች ተሟጋች ቡድኖችና ተቃዋሚዎች ካለፉት ሁለት ዓመታት ወዲህ እየጨመረ ሄዷል የሚሉትን የዜጎችን ግልጥ ሥርዓትና መገደል በመጥቀስ የኢትዮጵያን መንግስት ሲተቹ መቆየታቸው ይታወቃል። ካለፈው መስከረም ወዲህ ግን የዜጎች ሕይወት የሚጠፋው በመንግስቱ የጸጥታ ኃይሎች ብቻ ሳይሆን ወደ ህዝብም ወርዶ የእርስ በርስ የመገዳደል መልክ ይዟል የሚሉ አሉ። የኢትዮጵያን ሁኔታ እጅግ አሳሳቢ አድርጎታልም ይባላል። ይህን አደገኛ አዝማሚያ ለመቀልበስ ከመንግስት፣ ከተቃዋሚ ፓርቲዎች፣ ከማህበረሰብ መሪዎች፣ ከሌሎችም ምን ይጠበቃል? በሁከቱ ዙሪያ ከናንተ ከአድማጮቻችን የሰበሰብናቸውን ጥያቄዎች ሊመልሱልን ቃል ከገቡ ሁለት ምሁራን መካከል ዶክተር ያዕቆብ ኃይለማርያምን አግኝተናል። ዶክተር ከጡረታ በፊት በዩናይትድ ስቴትስ ቨርጂኒያ ጠቅላይ ግዛት ኖርፎክ ስቴት ዩኒቨርሲቲ የንግድ ሕግ ፕሮፌሰር ሆነው አገልግለዋል። በ1990ዎቹ የሩዋንዳ የዘር ጅምላ ፍጅት ደግሞ በዓለም አቀፉ የወንጀል ችሎት ዋና አቃቤ ሕግ ሆነው ሰርተዋል። በ1997ቱ የኢትዮጵያ ምርጫ ከቅንጅት ለአንድነትና ለዲሞክራሲ ፓርቲ እጩዎች አንዱ ሆነው በምርጫውም ባለድል እንደነበሩና በኋላም ከሌሎች መሪዎች ጋር ለእስር መዳረጋቸው አይዘነጋም። ሌላው ሊቀርቡልን ቃል ገብተው የነበሩት የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማትና ብዝሃነት ዳይሬክተር ጀነራል አቶ ተምራት ደጀን የነበሩ በሰጡን ቀጠሮ መሰረት ደጋግመን ብንደውል ልናገኛቸው አልቻልንም። ለዛሬ አይቀርቡም እሳቸው ማለት ነው። አሁን ለክፍል አንድ ያዘጋጀነውን ትሰሙ ዘንድ መስመሩን ወደ ፕሮግራሙ አዘጋጅ ወደ ትዝታ በላቸው መልስ። በጣም ነው የማመሰግነው ዶክተር ያዕቆብ ለአድማጮቻችን ጥያቄ መልስ ሊሰጡን ስለተዘጋጁ። አሁን ኢትዮጵያ ያለችበትን ሁኔታ በጣም አሳሳቢ ነው የሚሉ በጣም ብዙ ሰዎች አሉ። እስቲ መጀመሪያ የእርስዎን አመለካከት ልጠይቅ። እሺ እንግዲህ ቮይስ ኦፍ አሜሪካ ቮይስ ኦፍ አሜሪካ ሲባል እንግዲህ ያው ስታፉን ነው የሚይዘው እና እነሱም አቶ ንጉሴ መንገሻ፣ ወይዘሮ ትዜታ በላቸው አቶ ሰለሞን ክፍሌ አቶ አሉላ ከበደ ወይዘሮ ጽዮን ግርማ ከደርግ ጊዜ ጀምሮ በኢትዮጵያ የምታደርጉት ዴሞክራሲ የምታደርጉት ተጋድሎ በማወቅ በኢትዮጵያ ህዝብ ስም ምስጋና ያላቀርብላቸው ወዳሉ በመጀመር በጣም አመሰግናለሁ ዶክተር ያቆብ እግዚአብሔር ይስጥልኝ በርካቶች ነን እዚህ የምንሰራው እና የእርስም ምስጋና በተቀሩትም ባልደረቦቻችን ስም ነው የምቀበለው እግዚአብሔር ይስጥልኝ ዶክተር ያቆብ ጥሩ። እንግዲህ ወደ ጥያቄው ልግባና እንግዲህ እንደሚገባኝ ከሆነ እንዲሁም ብዙም ምሁራን እንደሚስማሙበት ሁሉ ዛሬ እያንዳንዱ ኢትዮጵያዊ የሚያስጨንቀው ጉዳይ በሀገራችን የመልካም ማስተዳደር እጦት ወይም ደግሞ የሙስና መስፋፋት ሳይሆን ፊታችን የተጋረጠው ጥያቄ በዚህ በተያያዘ ሁኔታ ሀገራችን አሁን ባለችበትም ሁኔታ ከቀጠለች ሀገራችን አንድነቷ ተጠብቆ በሀገርነት ትቀጥላለች ወይ? የሚለው ብዙዎቹ ኢትዮጵያውያን ምሁራንም የውጭንም የስነ መንግስት ሊቃንም ሁሉ መሰረታዊ ለውጥ ካልተደረገ በሀገርነት አትቀጥልም ብለው ደምድመዋል። ይሄ እንግዲህ ጉዳዩም ሙሉ በሙሉ እንደኛ የሚመለከታቸው ወገንተኛ ሆነ የሚያቀርቡት ሀሳብ ሳይሆን ጠቅላላ ሁኑ እንደ ስኮላር የሚያቀርቡት ሀሳብ ነው እና እንግዲህ በሀገርነት ትቀጥል የምትችለው የብዙዎቹ ሀሳብ ነው። ይህ በገዢው ፓርቲ በኩል ጥልቅ ተሀድሶ በማድረግ ወይንም ደግሞ ሙስናን በመዋጋት አይደለም። ሀገራችን አለን ልንል የምንችለው የጥገና ለውጥ ሳይሆን መሰረታዊ ለውጥ ሲደረግ ብቻ ነው ህልውናውን ማረጋገጥ ብቻ ነው። ይሄ መሰረታዊ ለውጥ ምን እንደሆነ ህዝቡ በተጋጋሚ ገልጿል። ሰላማዊ ሰልፍ በተደረጉበት አካባቢዎች ብዙ ሰላማዊ ሰልፍ ተደርገዋል። በቅርብ ጊዜ በነኛ አካባቢዎች በሰላማዊ ሰልፍ ተገለጸ ጥያቄው ኢህአደግ ሀያ ስድስት አመት ቆይቷል። ከእንግዲህ በህዝብ ለተመረጠ መንግስት ያስረክብ የሚል አቋም ነው ያለው። እንግዲህ በህዝቡ በኩል ያለው ስሜት ይሄ ነው። ይሄ በግልጽ የሚታይ ነገር ነው እና በእውነት ሀገራችን አሁን ያለችበት ሁኔታ ሁላችንም የሚያሳስብ ነው። የሀገራችን ህልውናና አንድነት ጠብቆ ማስኬድ ደግሞ የሁላችንም ኃላፊነት ነው። እንዳውም ከእያንዳንዳችን ህይወት የበለጠ ዋጋ ያለው ነገር ነው አባቶቻችንና አያቶቻችን እኮ ኢትዮጵያ በተጠቃሽ ጊዜ ወረራ በተሰነዘረባት ጊዜ ደማቸውን ያፈሰሱት፣ አጥንታቸው የተሰከሱት የሀገር ህልውና የሀገር አንድነት ከህይወት ይበልጣል በሚል እምነት ነው። ስለዚህ ሁሉም ኢትዮጵያዊ በአሁኑ ጊዜ በእውነት በተቃዋሚነት ተሰልፎ ጣት ከመቆሰር ሌላ በሆነ መልኩ ተባብረን አንድነቷን ማስጠበቅና ህልውናውን ማስከበር ይመስለኛል። በአጠቃላይ የሀገራችን ሁኔታ እንደዚህ አስከፊ መሆኑን መግለጽ እወዳለሁ ዶክተር ያቆብ አመሰግናለሁ ከእርሶ ጋር ሊቀርቡ ተስማምተው የነበሩት አቶ ታምራት ደጀኔ የኢፍድሪ መንግስት ኮሚኒኬሽንስ ጉዳዩ ጽህፈት ቤት የሚዲያ ልማትና ብዝሃነት ዳይሬክተር ጀነራል ነበሩ። ስልካቸው አይነሳልንም ወይንም ችግር እንዳለው ነው የሚጠቁመው። ወደ ቀጣዮቹ ጥያቄ ልለፍ እሳቸው እስከሚገኙ ድረስ ለማለት ነው። አቶ ወንድ ወሰን ተክሉ ከአዲስ አበባ የላኩልን ጥያቄ የሚለው መንግስት በኢትዮጵያ ውስጥ ብሔር ተኮር ግጭቶችን ሆን ብሎ እያነሳሳ እያባባሰ ነው የሚል ሀሳብ ይሰማል። ይህ እውነት ሊሆን ይችላል ወይ? ይሄ መቼም አሳሳቢ የሆነ ጥያቄው መነሳት ስላለበት እንጂ እሳቸው እንግዲህ የሚጠቅሱት ለዚህ ምሳሌ የሚሆን በኢትዮጵያ ሶማሌ ክልልና በኦሮሚያ መካከል በተካሄደው ግጭት፣ በተለያዩ አካባቢዎች ይህን የዘር ተኮር ግጭት መንግስት እያካሄደ ነው ከተባለ ህወሓት ኢህአደግ ውስጥ የተነሳ አመጽ ለማዳከም ይሆን ወይ ወይንስ የተለየ ድብቅ አጀንዳ አለ። ራሱ ቲፒኤልኤፍ ህውሀት መካከል ክፍፍል አለ ይባላል። ከዛ ደግሞ ትልቁ ጃንጥላ የሆነው ድርጅት ኢህአደግ መካከል ራሱ ክፍፍል አለ ይባላል። እና በዚያ ምክንያት ይሆን ወይ ይላሉ እኚህ ጠያቂ፣ አቶ ወንድወሰን እንግዲህ በዚህ አካባቢ የሚከሰቱ ግጭቶች በተለይ ዘርን ተኮር የሆኑቱ ግጭቶች ኢህአደግ አወቀም አላወቀም ኃላፊነቱ ኢህአደግ ነው። ዛሬ በስልጣን ላይ ያለው መንግስት ነው። ይህን አገር በሰላም ለማራመድ ቃል የገባ ነው። በህገ መንግስቱ የማለ ነው። ሰላም የማስጠበቅ ኃላፊነቱ ኢህአደግ ነው አወቀም አላወቀም። ሰላም ደፍርሶ ሰው በተጎዳ ጊዜ ተጠያቂው ኢህአደግ ነው። ሁለተኛው ጥያቄ በመካከላቸው ምናልባት ልዩነት አለው ወይ መከፋፈር አለው የሚለው እዚህም በብዛት እንሰማለን። በእርግጥ መከፋፈል አለ የሚባል ነገር አለ እና መከፋፈል ባይኖር እኔ በእውነት ይገርመኝ ነበረ። ምክንያቱም በዚህ አይነት ሁኔታ ሀገር እየተደመሰሰ ሀገር እየጠፋ ጥቂት ሰዎች እንኳን አይ፣ የለም፣ አይሆንም፣ ይህን ነገር መግታት አለብን የሚሉ ሰዎች ይጠፋሉ ብዬ አላለም። ስለዚህ በመሀላቸው በእርግጥም መከፋፈል ሊኖር ይችላል። ሁኔታው የሚወልደው ነገር ነው። እንደው መቼም ሁሉም አይናቸው የተጨፈነ አምባገነኖች ናቸው ብሎ መደምደም በጣም አስቸጋሪ። ስለዚህ ሁኔታ የሚፈጥረው ነገር እንደመሆኑ መጠን ግን በውል በእርግጥ ተከፋፍሎ ብሎ ማወቁ መቼም የውስጥ ሰው መሆን ያስፈልጋል። እኔ ደግሞ በዛ ጠጋ ያልኩ ሰውም አይደለሁም። ስለዚህ ሙሉ እውቀቱ የለኝም። ግን ሁኔታው መከፋፈልን የሚያስገድድና የሚፈጥር ነው ለማለት ነው። ይህም የሕዝቡን ጭንቀት የሚያመለክት ነው። እጅግ በርካታ ጥያቄዎች ናቸው የመጡልን በድምጽም በኢሜይልም አቶ ወንድ ወሰን ላነሱት ጥያቄ፣ በተለይ ትግራይ ክልል አስተዳደርና በኦሮሚያ ክልል አስተዳደር መካከል በፌስቡክም ላይ ግብ ግብ ያለ ይመስላል። ምንድን ነው? የኦሮሚያ ክልል የአንዳንድ ሰዎችን ስም በፌስቡክ ያወጣል። ኦሮሚያ ውስጥ በሚካሄደው ግጭት ላይ ቅስቀሳ ሲያደርጉ ተያዙ ወይንም ቦምብ ሲጥሉ እንደዚህ እያለ ስም ያወጣል። የተገደሉ ሰዎችም አሉ። በሌላ በኩል ደግሞ ከትግራይ ክልል አስተዳደር የተሰነዘረ ማስጠንቀቂያ አለ። ይሄ ይሄ ነው ክፍፍል አለ ወይ የሚለውን የሚያስነሳው ዶክተር ያዕቆብ። አሁን ትክክል ነው በእውነት ክፍፍል የሚያስነሳው እንዲህ አይነቱ ነገር የማይቀር ነገር ነው። በየፌስቡኩ የሚነበበው በጣም የሚያሳዝና እንደዚያ ጫፍ ነግቶ እስከ ሩዋንዳ አይነት ሊወዳደር የሚችል ደረጃ ዘልቋል እና በአንዳንዴ የት ነው ያለሁት? ኢትዮጵያ ነው ያለሁት ብዬ የምጠራጠርበት ጊዜ አለ እና እርግጥ ነው በጣም ብዙ ብዙ አሰቃቂ ነገሮች ይጻፋሉ። አይቻልም፣ እንግዲህ እሳት ከሌለ ጭስ አይኖርም። ነባራዊ ሁኔታው ይሄ ዶክተር ያዕቆብ በቀጥታ ለእርስዎ የተላከ ጥያቄ ላቀርብ። አብርሃም ነኝ ይላሉ። ለዶክተር ያዕቆብ ሀይለማርያም የማቀርበው ጥያቄ ነው ይላሉ። እርስዎ ከዓመታት በፊት በተለያዩ መገናኛ ብዙሃን በቋንቋ ማንነት ወይንም ኤትኒክ ላይ የተመሰረተ ፖለቲካ አደገኝነቱን አስከፊነቱን፣ የሌሎች ሀገራት ታሪካዊ ሁነቶችን አብነት አድርገው ደጋግመው ጽፈዋል ተናግረዋል። የመንግስትን ስልጣን የያዙት ግለሰቦች ግን ነገሩን የተለያዩ ታርጋዎች በመለጠፍ አጣጥለውታል። በዚህ ወቅት ማንም እንደሚገነዘበው ገዢዎች የኢትዮጵያ ዘውጋዊ የማንነት ክፍፍሉን ግላዊ የፖለቲካ ትርፍ ለማጋበስ እየተጠቀሙበት እንደሆነ እየሰማንም እያየንም ነው። በሀገራችን በቅርብ ጊዜያት በተለያዩ አካባቢዎች የተከሰቱ ያሉ አሰቃቂ ግጭቶች በእርሶ አረዳድ ከዘውግ ማንነት ፖለቲካው ጋር የተያያዘ አይደለም? ምን ይላሉ አቶ አብርሃም እና ልክ ነው። በእርግጥ ከዘው ጋር የተያያዘ ነው። በስውርም እኮ አይደለም። አጻጻፉ ሁሉ ብሄር እየጠቀሰ እየተጠቀሱ የሚጻፉ ነገሮች ናቸው እና ለዚህ እርግጥ አገራችን ወደ ጥፋት መዳ የጀመረችው አገሪቷ በዘርና በቋንቋ ተከፋፍላ ፌዴሬሽን ሲመሰረት ነው። ይሄ ነው ዘሩ የተዘራው የዛ ውጤት ነው እና እያደገ ሄዷል። በየጊዜው ደግሞ የብሔር ጭቆና አለ ተብሎ በመንግስት ደረጃ ፓርቲዎች ደረጃ ሲሰበክ የቆየ አንዱን ጨቋኝ ሌላውን ተጨቋኝ አድርጎ፣ ድሮ በተማሪነት ጊዜ ያጦዝነው ጉዳይ አሁን ወደ መንግስት ደግሞ ወደ ፓርቲዎች ወርዶ የብሔር ጭቆና ተብሎ ተሰብኳል። ይህም አንዱ ትምክተኛ ተብሎ የብሔር ጭቆና ያካሄዳል እየተባለ ተሰብኳለ ብዙ ጊዜ እንዲያውም የኢትዮጵያ ሕዝብ ይህን ሁሉ እየሰማ በትዕግስት እስከ ዛሬም በሰላም አብሮ መኖሩ በእውነት የሚያስመሰግነው ሕዝብ ነው። ትልቅ ሕዝብ መሆኑን በዚህ ማረጋገጥ ይቻላል። ዚህ ለፌዴራሊዝም መንስኤው ራሱ ትክክል አልነበረም። ከመጀመሪያውኑ ጀምሮ በሀገራችን የብሔር ጭቆና የለም። እኔ በግልጽ መናገር እፈልጋለሁ፣ አልነበረም። በተለይ ከአጼ ኃይለስላሴ ጊዜ ጀምሮ የብሔር ጭቆና አልነበረም። ምናልባት የአንዳንድ ብሔረሰብ አባላት የበላይነት ስሜት ይሰማቸው ይሆናል። ይህ በየትም ሀገር ያለ ነው። በኬንያ ኪኩዮች እንዲህ አይነት ስሜት አላቸው። ኡጋንዳ ባጋንዳዎች እንዲህ አይነት ስሜት አላቸው። በሶማሊያ መሪሃን እንዲህ አይነት ስሜት አለው። በአሜሪካ እንኳን በነጮች መሀል ዋስፕ የሚባሉ ዋይት አንግሎ ሳክሰን ፕሮቴስታንት የበላይነት ስሜት አላቸው። ይሄ የሰው ተፈጥሮ ነው እንጂ የብሔር ጭቆና አይደለም። የብሔር ጭቆና ሊባል የሚቻለው በህግ ተደግፎ ወይንም የመንግስት ፖሊሲ ሆኖ አንዱን ብሔር ከሌላው አበላልጦ ያየን እንደሆነ ወይንም አንዱ ብሔር በተለይ ተነጥሎ የተጨቆነ እንደሆነ በመንግስት ደረጃ ወይንም በመንግስት ፖሊሲ መሰረት የተደረገ እንደሆነ ያን የብሄር ጭቆና ማለት ይቻላል። እኔ ከአናሳ ብሔር ነው የምመጣው። ከዛ አናሳ ብሔር በመወለዴ ምንም አይነት መድሎም ይሁን ምንም አይነት ችግር ገጥሞ የሚያቀር እንደውም በእውነት በጣም ትልቅ በጣም እንደው ምርጥ ምርጥ ነገር እያገኘ ሆኖ የሄድኩት በሁለተኛ ደረጃ የተማርኩት ጀኔራል ወንጌ ትምህርት ቤት ነው። ምርጥ ትምህርት ቤት ከሚባለው ነው። እዚያ ውስጥ ለመግባት የነጥብ ጉዳይ እንጂ የብሔር ጥያቄ ምንም ጊዜ ተነስቶ አያውቅም። አሁን የብሔር ጥያቄ በየካርዱ መታወቂያ ወረቀት ብሔር እየተባለ የሚስፋፍበት አሁን እንጂ እዚያን ጊዜ ምንም አልነበረም። አንዱ ብሔር በሌላው በየቦታው መቼም በጣም በሚያሳዝን ሁኔታ በተለይ አማሮች ጉራ ፈርዳ፣ ከቤኒሻንጉር ከተለያዩ ቦታዎች ከግድያ አልፎ ከያለበት ተባረዋል አማራ በመሆናቸው ብቻ። እና ይሄ ያደረጉት የፓርቲ አባላት ወይንም የክልል ባለስልጣናት ናቸው እንጂ ህዝቡ አይደለም። የጉራ ፈርዳን ግን ምሳሌ መጥቀስ ይችላለሁ ጉራ ፈርዳ በመንግስት ትዕዛዝ አማሮች ንብረታቸውን አስረክበው እንዲወጡ ሲታዘዙ ህዝቡ አውቶቡስ ጣቢያ ድረስ እየሸኘ እያለቀሰ ስንቅ እያስታጠቀ ነው የላካቸው። በዚያን ጊዜ የመንግስት ባለስልጣናት ለምንድን ነው አማሮች ከዚህ የተነቀሉት ይሄ ህገ ወጥ አይደለም? ሲባል አቶ መለስ የሰጠው መልስ አስታውሳለሁ። መልሱ አይ ዛፍ ይቆርጡ ነበር አለ። ዛፍ በመቁረጥ አንድ ህብረተሰብ ከኖረበት ልጅ ከወለደበት ቤተሰብ ከመሰረተበት ነቅሎ አውጥቶ የትም መጣል በእውነት አግባብነት ያለው ነገር አይደለም፣ ከፍተኛ ወንጀልም ነው ዶክተር ያዕቆብ አመሰግናለሁ። ይሄ የብሔር ጭቆና አለ የለም የሚለው የባህል ጭቆና የቋንቋ እንዲህ እንዲህ አይነት ነገር፣ አሁን ደግሞ ኢህአደግ አንድ እንደውም መመስገን ያለበት ምንድን ነው ሰዎች ቋንቋቸውን እንደ ልባቸው እንዲናገሩ ባህላቸው እንዲከበር እየተደረገ ነው እና በብሔሩ ሳይሆን ባህሉ ወይንም ቋንቋዬ ተጨቆነ የሚሉ ሰዎች አሉ። አሁን በኢህአደግ ዘመን ደግሞ አንድ አዎንታዊ ታዬ የሚባለው የተስተካከለ ያለ እሱ ነው። አንድ ሌላ ጥያቄ ላቅርብሎት። አቶ ታምራት ቢኖሩ ኖሮ በጣም ጥሩ ነበረ። ቀደም ብለን እነዚህ ማህበራዊ መገናኛ ብዙሃን ላይ ስለሚወጡ አንዳንድ ነገሮች እርሶም አንስተው ነበር፣ እንዴት አሰቃቂ እንደሆኑ አገር ውስጥም ደግሞ በዚህ ስራ የሚወቀሱ የሬዲዮ ጣቢያዎች አሉ። አቶ አበራ ፈቃዱ፣ ሌላም ደግሞ አባይነህ አሸብር፣ ሁለት ሰዎች ናቸው ጥያቄ እየላኩልን። አንደኛ የመንግስት ኮሚኒኬሽን ቢሮ የተናገረውን የብሮድካስቲንግ አገልግሎት ሚኒስትሩ ሽረዋል ነው የሚሉት በሀገራችን ኢትዮጵያ እውነት የፖለቲካ ተጽዕኖ የሌለበት ሚዲያ አለ ወይ? አለ ከተባለስ መገለጫዎቹ ምንድን ናቸው? በተለያየ የስልጣን ተዋረድ ላይ ያሉት ባለ ስልጣናትን ስናይ ከተመሳሳይ ብሔር አብላጫውን የስልጣን ክፍል የያዙበት ሁኔታ አለ። ይህ ባለበት ደግሞ ብሔርተኝነት እያደገ መሆኑን በገሃድ እየታየ ነው። ይሄም ደግሞ በያዙት የመገናኛ ብዙሃን አገልግሎት ስርጭት እየተንጸባረቀ ነው ነው የሚሉት በአማርኛ እየተሰራጩ ህዝብን ለመቀስቀስ ወይንም አንዱን ወግኖ ሌላውን ለመምታት የሚጥሩ ሚዲያዎች እንዳሉ ነው እና የሚጠቀሰው። ምን የሚመክሩት አለ በተለይም ከሩዋንዳ ተመክሮ ሚዲያ በጣም በጣም በጣም አስፈላጊ ነገር ነው። የፕሬስ ነጻነት በጣም አስፈላጊ ነገር ነው። በተቻለ መጠን የፕሬስ ነጻነትን መገደብ አይገባም። ነገር ግን ለአገሪቱ አደጋ በሚሆንበት ጊዜ መገደብ ይገባል፣ የግድ ነው። አሁን የሩዋንዳው እንደጠቀስኩት ወይስ ዝታ ሩዋንዳ የዘር ፍጅት በጣም እንዲሳካ ያደረገው ሬዲዮ ሚልኮሊን የሚባል አንድ ሬዲዮ ነበር። ይሄ ሬዲዮ ሚልኮሊን በየጊዜው የሚያወጣው መግለጫ የሚሰጠው መልዕክት ጨፍጭፉ፣ ግደሉ፣ ጉድጓዱ ገና አልሞላም እያለ እንደዚህ አይነት መልዕክት ነበር የሚሰጠው እና ይሄ በጣም አደገኛ ነገር ነው። ሚዲያ በህዝብ መሀከል ጥላቻ መስራት በጣም በጣም አደገኛ ነገር ነው። መገታት ያለበት ነገር ነው። ግን ነው ፕሬስ ነጻነት በጣም በጣም ዋጋ ያለው ነገር ስለሆነ በጥንቃቄ መደረግ ያለበት ነገር ነው። ከኢትዮጵያ ያለውና ወይንም ከህዝቡ ሰላም የሚበልጥ ነገር አይደለም። ዋናው ነገር ህዝቡ በሰላም ተፋቅሮ ተዋዶ እንዲኖር በሀገሪቱ ሰላም በዲሞክራሲ እንዲሰፍን እንዲያኖቱን ነገር እንጂ በእውነት ህዝቡን ከፋፍሎ ለግጭት ለፍጅት ማዘጋጀት መገደብ ያለበት ነገር ነው። ምክንያቱም እንዲህ አይነት ድርጊት ህገወጥ ነው። በህግ ህግ የሚደገፍ አይደለም። ማንኛውም መብት ከኢትዮጵያ ህልውና የሚበልጥ ነገር የለም። ወደ ሌላ ጥያቄ ለውሰዶት ዶክተር ያዕቆብ ኃይለማርያም ኢትዮጵያ በአሁኑ ሰዓት ምናልባት መንግስት አልባ የሆነች ሀገር ይመስለናል ይላሉ። ይሄን ጥያቄ ላኩልን። ሀይ የሚል ሰው ወይንም ከየቦታው ያለውን ግጭት ወይንም አለመግባባት ወይንም ጥላቻ ከዛ በላይ ሆኖ ህዝቡን የሚያረጋጋ ሰው አልተገኝም። እንደውም ምን ይላሉ ሶማሌዎች ቢያንስ ቢያንስ ጠላታቸውን ያውቃሉ። አልሸባብ ነው ጠላታቸው። በኢትዮጵያ ግን ዜጎች ጠላታችን ማን እንደሆነ አናውቅም። ፕሮፓጋንዳ ከየአቅጣጫው ይነዛል። ኢትዮጵያ ወደ ደም መፋሰል የሄደች ስለሆነ ምን ይመክራሉ ይሄን እንዲቆም፣ ዶክተር ያዕቆብ ይላሉ። ጥያቄውን የላኩልን ተሾመ አየለ ይባላል። እንግዲህ ይሄ በጣም ጥልቅ የሆነ ጥያቄ ነው። በጣም ጥልቅ የሆነ መልስ ይጠይቃል። ጠቅላላው የሀገራችን ህልውና የሚፈታተን ጥያቄ ነው ነው እና ለዚህ መፍትሄው መሰረታዊ የሆነ ለውጥ ማምጣት ብቻ ነው። በግልጽ ለመናገር ያህል እንዲያውም በመጀመሪያ ጋዜጠኞችና የፖለቲካ እስረኞችን መፍታት ያስፈልጋል። እንቅስቃሴ የሽግግር መንግስት ወደ ማቋቋም የሚወስደው ወደዛ ለመሄድ በመጀመሪያ በፖለቲካ ምክንያት የታሰሩ ጋዜጠኞችና የፖለቲካ ፓርቲ መሪዎችና አባላትን መልቀቅ ያስፈልጋል። ከዚያም በሀገር ውጭም ሆነ ወይም በሀገር የሚገኙ ፓርቲዎች በአሸባሪነትም የተፈረጁትን ሳይቀር እና ሲቪክ ማህበራት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ያሉበት አንድ ትልቅ ጉባኤ ማቋቋም ይህ ከዚህ በፊት የሰነዝረ ሀሳብ ነው። የኔ ብቻ አይደለም። ሌሎችም ይህንን ሰንዝረውታል። ከዚያ የአንድ ሳምንት ምናልባት የእርቅ ሳምንት ተካሂዶ ጉባኤው ሁለት ዓመት የሚቆይ የሽግግር መንግስት ማቋቋም እና ከሁለት ዓመት በኋላ ፓርቲዎች በነጻ ተወዳድረው በነፃ ምርጫ ተካሄዶ ያሸነፈው ፓርቲ ስልጣን ይውሰድ። እንግዲህ ይሄ በጣም በአጭሩ ነው ያስቀመጥኩት። ግን እነኚህ ሁሉ ለተጠቀሱ ችግሮች መስቴ ሊሆን የሚችለው መሰረታዊ ለውጥ ሲመጣ ብቻ ነው። ይኸውም የሽግግር መንግስት ተቋቁሞ የመንግስት ስልጣን ወደ ህዝብ ሲሸጋገር እና ህዝብም የሀገሬ ባለቤት ነኝ የስልጣን ባለቤት ነኝ ብሎ ሲያምን ያኔ ሰላም ይመሰረታል፣ በሰላም መኖር ይቻላል፣ የሀገራችን ህልውና አደጋ ውስጥ አያወድቅም እና ይሄ፣ እርግጥ በጣም ቀላል ጥያቄ አይደለም። የሁለት ወገን አለ ፈቃደኝነቱን የሚያስፈልገ የሁለቱ ወገን አለ፣ ይኸውም ህዝብና ኢህአደግ ነው። ኢህአደግ ለዚህ በእውነት ሀሞት ይኖረዋል ወይ የሚለው እንግዲህ ጥያቄ ውስጥ የሚገባ ነገር ነው። ለሀገራችን መፍትሄ መጠቆም የሚቻለው ይሄ ነው። ከዚህ ውጭ ሌላ መፍትሄ ሊኖር ይችላል የሚል ግምት የለኝም። በራሴ በኩል እንግዲህ ኢህአደግ ሀሞት ይኖረዋል ወይ ላሉት ሁሉን አካታች ኢህአደግም መንግስት ውስጥ ተሳትፎ ከተረጋገጠለት ምናልባት የተሻለ ሀሞት ይኖረዋል። ምክንያቱም እንደ በፊቱ ለምሳሌ ከጃኖይ እና ጃኖይ ጋር የተያዘ ነገር በሙሉ መወገድ አለበት። የኮሎኔል መንግስቱ ኃይለ ማርያም መንግስት ነበረ፣ ከዛ ጋር የተያያዘ ሁሉ መወገድ አለበት የሚለው የፖለቲካ አሰራር እና አቅጣጫ አይሰራም ይላሉ አንዳንድ ሰዎች። አይሰራም አሁን ኢትዮጵያ ውስጥ እርቅ ለማምጣት ከተፈለገ ኢህአደግም የእርቅ ጠረጴዛ ላይ መቀመጥና ለሁሉም ለኢትዮጵያ ሰላም እንዲወርድላት መሳተፍ አለበት ይላሉ ሰዎች። እዛ ላይ እስቲ አስተያየቶን ስጡ። እርግጥ ነው የተለያየ አቋም ያላቸው ሰዎች አሉ። በዚህ በሽግግር መንግስት ኢህአዴግ መሳተፍ የለበትም ምክንያቱም ራሱ ያሽከረክረዋል፣ ይቆጣጠረዋልና ሌሎች ተሳታፊዎች ነጻነት አይኖራቸውም የሚል አቋም አለ። እኔ በበኩሌ ኢህአዴግ መሳተፍ አለበት ባይ ነኝ። ባይሳተፉ ችግር ሊፈጥሩ ይችላሉ። አንድ ኃይል ነው የምናቅም ኃይል አይደለም። አንደኛ ችግር ሊፈጥር ይችላል። ሁለተኛ በኢትዮጵያዊነታቸው እኩልነትን ተቀብለው ከሌላው ተሳታፊ በሙሉ እኩል ሆነው በእኩልነት የሚሳተፉ ከሆነ እኔ ሊሳተፉ ይገባል ማለት። እርግጥ ነው በሰማንያ አምስት አይነት የተቋቋመው የሽግር መንግስት ማለት አይደለም። በሰማንያ አምስት የተቋቋመው የሽግር መንግስት ሙሉ በሙሉ በህዋት ቁጥጥር ስር ውስጥ የነበረ ነው። ውሀት እንደፈለገ ያሽከረክረው የነበረ የሽግግር መንግስት ነበረ። አሁን በእኩልነት ፓርቲዎች፣ ሲቪክ ማህበራት፣ የሀገር ሽማግሌዎች እነኚህን የሚያጠቃልል አንድ የሽግግር መንግስት ቢቋቋም አንዱ ከማንም ሳይበልጥ በእኩልነት ከተቋቋመ ኢህአዴግን ቢሳተፍ እኔ በሆነ ችግር ያለው አይመስለኝም። የሽግግር መንግስት ሲባል ግን አንድ ነገር መዘነጋት የሌለበት ነገር አለ። ከዚህ በፊት በጣም ከባድ ወንጀሎች በተለያዩ ቦታዎች ተፈጽመዋል። ምናልባት የዘር ፍጅትን የሚያሰኝ ሊባሉ የሚችሉ ድርጊቶች ተፈጽመዋል። በተለይ በአማራው ላይ በአንዳንድ ቦታዎች አሁንም እየተፈጸመ ነው። ይሄ ዝም ብሎ ሊታለፍ የሚችል ነገር አይደለም። የሽግግር መንግስት ከሚሰራቸው ነገሮች አንዱ ኃላፊነትን ማስፈን ይኖርበታል። ማን ነው ሀላፊ ለነኝ ወንጀሎች የተሰሩ ወንጀሎች፣ በሺዎቹ ሲገደሉና ከአካባቢያቸው ሲፈናቀሉ ማን ነው ዝም ያለው ተሳታፊ ማን ነው የሚለውን ማጣራት ያስፈልጋል። አጣርቶም ለፍርድ ማስክ ማቅረብም ያስፈልጋል። አንድ ወንጀል ከተሰራ በኋላ ችላ ብሎ ማየት አይቻልም። ፈረንጆች ኢምፒኒቲ ይሉታል። ኢምፒኒቲ መኖር የለበትም። ዋናው ነገር መቅጣት አይደለም። ዋናው ኃላፊነትን ማስፈን ነው። ምናልባት ከተጣራ በኋላ የደቡብ አፍሪካ እርምጃ መውሰድ ይቻል ይሆናል። እርቅና እውነትን አጋልጦ ምህረት ሊደረግ ይችላል። ወይንም ሩዋንዳ ጋሻቻ የሚል ባህላዊ ፍርድ ቤት አቋቁማ ብዙ ሺህ ሰዎች ጣጥን ነገሮች አድርገው እንዲለቀቁ ሆነዋል። እኛም ምናልባት እንዲህ አይነት እርምጃዎች መውሰድ ይቻል ይሆናል። ሆኖም ግን ተጠያቂነትን መሰረዝ አይቻልም። የሩዋንዳ ፍርድ ቤት፣ ዓለም አቀፉ የሄግ ፍርድ ቤት በዋናነት የተቋቋሙት ወንጀለኞችን ለመቅጣት አይደለም፣ ኃላፊነትን ለማስፈን ነው። አካውንታቢሊቲ ለመመስረት ነው። አካውንታቢሊቲ ወይም ኃላፊነት ካልተመሰረተ ወንጀሉ እንደገና ይደጋገማል። እሺ፣ ዶክተር ያዕቆብ ስልክ አለ። እሺ፣ አቅርቢልኝ። መስመር ላይ አለው። እሺ ይጠይቁ። ከደርበን እንደቡባ እሺ እንደምናላችሁ። እግዚአብሔር ይመስገን። ዘርን መሰረት ያደረገ የትኛውም ዘር ሊሆን ይችላል ትኩረት ያደረገ ጥቃት እየተፈጸመ ይገኛል። በዚህ መንግስት ስርዓት ከመጀመሪያው አገዛዝ ስርዓት ብንነሳ እንኳ አስራ ዘጠኝ ሰማንያ ሶስት ከገባበት አካባቢ ጀምሮ የበደነውን ሰብሰባውሉ ማስተዋወቅ ይቻላል። ከዛ ጀምሮ እስካሁን ድረስ ያው በተለያዩ ምክንያቶች ዜጎች እየሞቱ ናቸው። መንግስት የሚሰጠው ነገር ኦነግና ሌሎችን በግንቦት ሰባት ያሉትን ተቃዋሚዎች ምክንያት ያደርጋል። ተቃዋሚዎች ደግሞ ራሳቸው መንግስት ራሱ የህዝቡን ተቃውሞ ለማዳፈር ሲል ራሱ ያዘጋጀው የአቶች ስራ ነው ይላሉ። በዚህም ይሁን በዛ ግን በተለያየ ምክንያት ዜጎች እያለቁ መሆናቸው መንግስት ግንዛቤ አድርጎ ሳይቃኒ ያልሆኑ ምክንያቶችን ከመስጠት ተቆጥቦ ራሱን ለመፍትሄ ሰጭነት በማዘጋጀት የህዝቡን የመብት ጥያቄዎች ለመመለስ ምን ያህል ተዘጋጅቷል ነው። እንደውም አቶ ኃይለ ማርያም ባለፈው ያሉት ወታደሩን ሲያዩ ህዝቡ በጣም ይደሰታል ይላሉ። በሌላ በኩል ደግሞ ወታደሮ በአሁኑ ሰዓት እናያለን። ሁለተኛው ጥያቄ የተቃዋሚ ድርጅቶች ምሁራን፣ የሃይማኖት አባቶች የዚች ሀገር ቀዳሚ ተጠያቂዎች በመሆናቸው እስከምን ድረስ ተጉዘዋል? ህዝቡ ከዚህ አይነት እንጭ እኔ በአጋጣሚ በሁለት ሺህ ስምንት ዓመተ ምህረት ደርባን ነበርኩኝ። ሁላችሁም እንደምታውቁት በተለያየ የዜና ማሰራጫ የሚደሰራቸው ኢትዮጵያውያንና ና ሶማሊያውያን ወይም ደግሞ ጥቁር አፍሪካውያን አፍሪካውያን በሊንጋቸው ሞቱ አለ የትኛው ሞቱ ይሻላል ሲ ደርባን ላይ እንኳን ስናወራ እንዴ በራሳችን ዜጋ በዛ ድንጋይ የተጨፈጨፈ ከመሞት በእነዚህ በማናውቀው ዜጎች መሞት ይሻላል የሚሉ ሁሉ አሉ። ይሄንን ሰምን ጊዜ ነው የምናየው መንግስት ምን ያህል ራሱን ለመፍትሄ ያዘጋጃል? የሃይማኖት አባቶች፣ ምሁራን ምን እየሰሩ ነው? ይሄን ሰዓት ካልተነጋገም ነገ ሩዋንዳ ኢትዮጵያ ውስጥ እንደማይመጣ ምን ያህል እናውቃለን እናውቃለንና ይሄንን ነገር እንዲመልሱ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ አቶ ሀይለ ጊዮርጊስ ዶክተር ያቆብ አሁን እንግዲህ ከጥላቻዎች ሁሉ የከረረ የዘር ጥላቻ ነው የፖለቲካ ልዩነት የመደብ ትግልም አይደለም ወይንም ደግሞ የሃይማኖት ልዩነት እንኳን ምናልባት ከጎሳ ጥላቻ ከዘር ጥላቻ ላይብስ ይችላል ምናልባት በተመጣጣኝነት ሊሰለፍ ይችል ይሆናል ግን ዘር ጭቆና የዘር ጥላቻ በጣም በጣም መጥፎ ነገር ነው በዚህ አለም በዘር ማጥፋት በጄኖሳይድ የተከሰቱ ጉዳዮች በሙሉ መንስያቸው የዘር ጥላቻ ነው። በሩዋንዳ ቱትሲና ሁቱ ተብሎ ሶስት ወር ባልሞላ ጊዜ ውስጥ በሩዋንዳ መንግስት ስሌት አንድ ነጥብ ሶስት ሚሊዮን በተባበሩት መንግስታት ስሌት ደግሞ ስምንት መቶ ሺህ ሰው አልቋል። ይሄ መንስኤው የዘር ጥላቻ ነው። ቤልጂያኖች ህዝቡን ቱትሲ ሁቱ ብለው ከዚያ በፍጹም የሌለ ቱትሲ ሁቱ ብለው መታወቂያ ወረቀት ሰጥቷቸው የዘር ማጥፋቱ ድርጊት በተከሰተ ጊዜ ማንንም መንገድ ላይ አቁሞ ቱሲ ወይም ሁቱ መሆኑን ማረጋገጥ ብቻ በመታወቂያው ታይቶ ጭንቅላቱ ለሁለት ይፈለጣል። ሌላው ጄኖሳይድ ሂትለር ስድስት ሚሊዮን ሕዝብ የጨረሰው ጀርመኖች የበላይ ነን አሪያን ሬስ ከሰው በላይ ነን፣ ይሁዲዎች ደግሞ መጥፎች ናቸው፣ ከሰው በታች ያሉ ናቸው በሚል በዘር ጥላቻ ተነስቶ ስድስት ሚሊዮን ይሁዲዎቹን ጨርሷል። አርመንና ደግሞ ግሪኮች አርመንና ቱርኮች ማለት ነው ይቅርታ፣ አንድ ነጥብ አምስት ሚሊዮን ቱርኮቹን ጨርሰዋል አመት ባልሞላ ጊዜ ውስጥ። ይህ ሁሉ መንስያ የሆነው የዘር ጥላቻ ነው። አሁን በሀገራችን በእውነት ከዚህ የበለጠ አስቀያፊ፣ ከዚህ የበለጠ አሰቃቂና አስቀያሚ ነገር እኔ በሀገራችን ተከፍቶ ያየሁ አይመስለኝም። የዘር ጥላቻ እየተስፋፋ ነው። ኃላፊነት የጎደላቸው ሰዎች ይህንን እያሰፋፉ ነው እና በእውነት ሁላችንም ልንታገለው የሚገባ ነገር ነው። ወደፊት ኢትዮጵያ ማየት ከፈለግን የዘር ጥላቻ መዋጋት ይኖርብናል። አሁን ወንድሜ እንዳሉት ያለው መንገድ ሩዋንዳ የተከተለችው አሰቃቂ ጎዳና ይሆናል። በእውነት እኛ ኢትዮጵያውያን እኮ ምንም የሚያጣላን ነገር የለም። እኔ ምስራቅ አፍሪካ፣ ምዕራብ አፍሪካ በስራ ብቻ ሳይሆን ኖሬ አይቻለሁ። በእውነት እንደ ኢትዮጵያ ህዝብ የተቀራረበ ህዝብ የለም። በቋንቋ፣ በባህል፣ በዘር፣ በሃይማኖት በጣም የተሳሰረ ህዝብ ነው። እኔ የትም አፍሪካ ውስጥ አላየሁ። ያም ሆኖ ግን አሁን ጭራሽ ያልነበረብን ነገር በመሃላችን ተከስቷል። ይህንን መርዝ በእውነት መቅለን ማውጣት ይኖርብናል። የሁላችንም ኃላፊነት ነው። ዶክተር ያቆብ፣ በተለይ ጠያቂው ተቃዋሚዎች፣ የሃይማኖት መሪዎች ያለባቸው ኃላፊነት ምንድን ነው ብለዋልና እሱንም አካተው ቢገልጹልን። ጥሩ ጥሩ ተቃዋሚ ፓርቲዎች ብዙዎቹ የሚችሉትን ያህል ተፍጨርጭረዋል። ግን ባለው ሁኔታ እንዲሁ በነጻነት መንቀሳቀስ በጣም አስቸጋሪ ነው። እንደውም አንድ ተቃዋሚ ፓርቲ ብቅ በሚልበት ጊዜ በመንግስት ይኮላሻል። ብዙ ብዙ ታይተዋል። በኢትዮጵያ ውስጥ ተቃዋሚ ፓርቲ አንገቱን ቀና ሊያደርግ ሊያንሰራራ አልቻለም። ምክንያቱም በህዝብ ተቀባይነት ሊያገኝ በሚንቀሳቀስበት ጊዜ የሚያጨናግፈው ሁኔታ ይፈጠራል እና በዛ ምክንያት ኃይል ሰብስበው በመንግስት ላይ ጫና ሊያደርጉ የሚችል አቅም ማሰባሰብ አልቻሉ። በቤተ ክርስቲያን በሃይማኖት በኩል በእውነት እኔ መቼም ሃይማኖትን መንቀፍ በጣም አስቸጋሪ ነው። ግን እኔ በተባየሁትና በተረዳሁት ብዙም ጊዜ የሃይማኖት አባቶች ተገቢውን መጽሐፍ ቅዱስን የሚያዘው ወይም ሃይማኖትን በሚያዘው መሰረት አራትነታቸው የተወጡ አይመስለኝም። አንዳንድ የሃይማኖት መሪዎች እንዲሁም እስከመጨረሻው ከመንግስት ጋር ተሰልፈው ተቃዋሚ ፓርቲዎችን መዝለፍ፣ ተቃዋሚ ፓርቲዎችን ማውጋዝ ጠናወታቸው አንዳንድ የሃይማኖት መሪዎች አሉ። ይህ እንግዲህ የግል አስተያየቴ ነው፣ ግን በተለይ በሃይማኖት መሪዎች በኩል በእውነት በየቦታ የሚሰማ ሮሮ ነው፣ የኔ ብቻ አይደለም። አንድ ተጨማሪ በድምጽ የመጣልን ጥያቄ ላሰማሁትና እናጠቃልላለን። ጥያቄ ምንድን ነው? በሀገራችን ከቅርብ ጊዜ ወዲህ በተለያዩ ብሔረሰቦች መካከል ደም አፋሳሽ የሆነ ግጭት እየተካሄደ ብዙ ሰው እያሳዘነ ይገኛል። ግጭቱ በቅርብ የሆነውን እንኳ ብናይ፣ ለምሳሌ በሶማሌ እና በኦሮሞ በኦሮሞ በአማራ በትግራይ በአማራ በርካታ ሰዎች ሕይወታቸውን አጥተዋል። በአብዛኛው ከሶሻል ሚዲያም እንዲሁም ከአንዳንድ ትንታኔዎች እንደምንረዳው ግጭቶቹ የሚከሰቱት በሀገሪቱ ውስጥ የፖለቲካ ትኩሳት በከፍተኛ ደረጃ በሚቀጣጠልበት ሰዓት ነው እና ይህንን የሚያደረግ ሆን ብሎ የሚያደረግ አካል አለ ይባላል በእውነት ከዚህ አይነት እልቂት የፖለቲካ ትርፊን የሚያገኝ አካል አለ ብላችሁ ታምናላችሁ? ዶክተር ያቆብ ቀደም ብለው መልሰዋል። በመጨረሻ እስቲ ይሄ ያለንበት ሁኔታ እንዲረግብ፣ ሰው ወደ ልቦናው እንዲመለስ፣ በአገሪቱ ሰላም እንዲሰፍን የሚያስተላልፉን ልን- መልእክት ካለ በዛ እናጠቃልላለን። እሺ እንግዲህ መልእክቱ መቼም በሙሉ የኢትዮጵያ ህዝብ የሚያውቀው ነው። ይኸውም አንድ ሀገር አለን። ከሀገር የሚበልጥ ነገር የለም። ሴት እንደተናገርኩት ከሰው ህይወት ከእያንዳንዳችን ህይወት ሀገራችን ትበልጣለች። ሰዎች ጦር ሜዳ ሄደው ህይወታቸው የሚሰዉት ሀገራቸውን ለማዳን ነው። አሁን ሀገራችን ከፍተኛ ፈተና ውስጥ ነው የወደቀችው፣ በመኖርና ባለመኖር መካከል ያለው ነው እና በእውነት ዛሬ አይ እገሌ ጥፋተኛ ነው ወይም እገሌ እንዲህ ነው እንደዚህ እገሌት እንዲህ ነች ብሎ መጠቋቋሚያ ጊዜ አይደለም። ዛሬ የሁላችን ቀዳሚ ዓላማ ቀዳሚ ስራ ቀዳሚ ኃላፊነት መሆን ያለበት አገር ማዳን ነው። ከዚያ በኋላ ግድ የለም በፖለቲካ ፓርቲን ተከፋፍለን ልንፋለም ሰላማዊ በሆነ መንገድ ልንፋለም እንችል ይሆናል። ግን አሁን ግን ሁሉም ኢትዮጵያዊ ግዴታ ነው ሀገራችንን ማዳን አለብን። ወደ ብሔራዊ እርቅ መሄድ አለብን። ብሔራዊ እርቅ ስንል ዝም ብሎ እጅ ተሳስሞ ወይም ተጨባብጦ መለያየት ማለት አይ፣ ብሔራዊ እርቅ ማለት መሰረታዊ ለውጥ አምጥቶ በዛ በመሰረታዊ ለውጥ መሰረት ሀገርን ወደፊት ማራመድ ማለት ነው። ብሔራዊ እርቅ ሊመጣ የሚችለው ህዝቡም የሚቀበለው ዴሞክራሲያዊ ስርዓት፣ ሁሉም ህዝብ የሚሳተፍበት ዴሞክራሲያዊ ስርዓት ሲመሰረት ብቻ ነው። በአምባገነን ስርዓት ውስጥ ብሔራዊ እርቅ ሊኖር አይችልም። ምክንያቱም አምባገነኑ እሱ ራሱ ከሱ ሌላ ያለም አይመስለው። ስለዚህ እኔ ያደራ ምለው በእውነት እችን ሀገር ለልጆቻችን ለልጅ ልጆቻችን የማስተላለፍ ብሔራዊ ግዴታ ሰብአዊ ግዴታ አለብን። በእግዚአብሔር የተሰጠን ኃላፊነት ነው። በእግዚአብሔር የተሰጠን ግዴታ ነው። ከዚህ ልንሸሽ አንችልም። ና ይህን ነው ነው ሁሉም ኢትዮጵያዊ በዚህ ነገር ላይ እንዲያስብበት እና የሚችለውን በሙሉ አስተዋጽኦ እንዲያደርግ አደራ በማለት ተሰናበታለሁ። በጣም አመሰግናለሁ ዶክተር ያዕቆብ ኃይለ ማርያም። እጅግ አድርጌ አመሰግናለሁ። እሺ፣ ይሄን በጣም አመሰግናለሁ። እሺ።